The Voice of America. ፕሬዚዳንት ትራምፕ በአሜሪካ ፕሬዚዳንታዊው ምርጫ ይጭበረበራል የሚለው እምነታቸውን አሁንም ገፍተውበታል። የአሜሪካ ድምጽ የምርጫው አሸናፊ መሆናቸውን የተነበዩ የቀድሞ ምክትል ፕሬዚዳንት ጆ ባይደን ደግሞ በዚህ ሳምንት የኮቪድ አስራ ዘጠኝ ግብረ ኃይል እንደሚያቋቁሙ አስታውቀዋል። የቪኦኤ ዘጋቢ ሚሸል ኩዌን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ዩናይትድ ስቴትስ ከኖቬምበር ሶስቱ ምርጫ በኋላ ሁለት ምስሎችን የምታነብ አገር ሆናለች። አሸናፊነታቸው የተተነበየላቸው የቀድሞው ምክትል ፕሬዚዳንት ጆ ባይደን የሽግግር ካቢኔያቸውን ማቋቋም እንደሚጀምሩ ገልጸዋል። ፕሬዚደንት ዶናልድ ትራምፕ ደግሞ በአንዳንድ ክፍለ ግዛቶች የምርጫ ድምጾች አሁንም እየተቆጠሩ ስለሆነ ምርጫው ተጭበርብረዋል በሚሉባቸው ግዛቶች መከራከሪያዎቻቸውን እንዲያቀርቡ እድል ሊሰጣቸው እንደሚገባ ይከራከራሉ። የሳውዝ ዳኮታዋ ገዢ ሪፐብሊካኗ ክርስቲና ኦም እንዲህ ይላሉ። በጣም የሚገርመኝ ነገር አንዳንድ ሰዎች ባይደን ትልቅ ድል ያገኙ አድርገው መናገራቸው ይመስለኛል። ያ ግን ትክክል አልነበረም። ምክንያቱም አሁን ድረስ ውጤቱ ገና ያለየላቸው ብዙ ክፍለ ግዛቶች አሉ። የዲሞክራቲክ ፓርቲ መሪዎች የሪፐብሊካን አቻዎቻቸው ለአገሪቱ መረጋጋት ሲባል የምርጫውን ውጤት እንዲቀበሉ ወይም ምርጫው ስለመጭበርበሩ ማስረጃዎቻቸውን እንዲያቀርቡ ይጠይቃሉ። የደለዌር ዲሞክራቲክ ፓርቲ ሴኔተር ክሪስ ኩን እንዲህ ብለዋል። ሪፐብሊካኖቹ ውጤቱን ላለመቀበል እያንገራገሩ ያሉትን ፕሬዚደንቱ ዝም ብሎ በቁጣ የተሞሉ የትዊት መልእክቶችን ብቻ ሳይሆን አንድ የተጨበጠ ማስረጃ ማሳየት ይኖርባቸዋል። ታሳቢው ፕሬዝደንት እስከ ጥር ሀያ ድረስ ቢሮውን መረከብ የማይችል ቢሆንም የባይደን ቡድን ከወዲሁ የሽግግር ጊዜውን በመጀመር በኮሮና ቫይረስ የገጠመውን የጤና ቀውስ በሚመለከት ግብረ ኃይል እንደሚያቋቁም አስታውቋል። በዚህ መካከል ጥር ሀያ የሚካሄደው የበዓለ ሲመት ዝግጅት የቀጠለ ሲሆን ይህን አስመልክቶ የሚዙሪ ግዛት ሪፐብሊካን ሴኔተር ሮይ ብለንት ስለ ዝግጅቱ ይህን ተናግረዋል። በፕሬዚደንቱ በዓለ ሲመት ላይ ሁለቱንም የቀድሞ ምክትል ፕሬዚደንት ባይደንንና ፕሬዚደንት ትራምፕን አንድ ላይ ቆመው እንደማያቸው ጠብቃለሁ። ቃለ መሃላውን የሚፈጽሙት ማናቸውም ቢሆኑ የሚያስተላልፈው መልእክት ግን በጣም ትልቅ ይመስለኛል። የምርጫውን ውጤት በጉጉት ከመጠባበቅ በኋላ አሜሪካ ከተካረረው የፕሬዚደንታዊ ምርጫ ቀጥሎ ወደ ቀጣዩ ነገር ለመሸጋገር በዝግጅት ላይ ትገኛለች።